አፍሪቃዊ ሥረ መሠረት በአጼ ሚኒሊክ ዘመን ራስ የሚል ማዕረግ የተሰጣቸው ሰው ናቸው። ብዙ ድል ያደረጉ ጀግና እንደሆኑም በደጋፊዎቻቸው ዘንድ ይነገራል፣ ይወደሳሉም። በተቃዋሚዎቻቸው ዘንድ ደግሞ ይናቃሉ። ጎበና ዳጬ የተወለዱት በ1810 ዓ ም ገደማ ከባላባት ቤተሰብ ነው። የጎበና ቤተሰብ ከሸዋው ንጉስ ጋር የተሳሰረ እንደነበር ይነገራል። የባህር ዳር ዩኒቨርሲቲ መምህሩ ፕሮፌሰር ሹመት ሲሻኝ የጎበና ዳጬ የታሪክ ቅርስን እንዲህ ሲሉ ያስታውሳሉ። በሚኒሊክ ዘመነ መንግስት ከነበሩ ታላላቅ ሹማምንት አንዱ ነበሩ። የሀገረ መንግስት ገንቢል ነበሩ። እርግጠኛ ነኝ ሰዎች ሚኒሊክ በ19ኛው ክፍለ ዘመን ሁለተኛ አጋማሽ ስላከናወኑት መጠነ ሰፊ መስፋፋት ያውቃሉ። አብዛኞቹም የተከናወኑት በጎበና ዳጭ ትብብር ነው። እናም አንድ ላይ ሆነው የዛሬይቱን ኢትዮጵያ ቅርጽ መቀየር ችለዋል። ጎበና ዳጬ ገና በወጣትነት እድሜያቸው በጦር የተሳተፉ ይመስላል። አርባ ዓመት ሲሆናቸው የሸዋ ንጉስ ለነበሩት ሳለ ማርያም ወይም ኋላ ላይ የኢትዮጵያ ንጉሰ ነገስት የሆኑት ዳግማዊ ሚኒሊክ ድጋፋቸውን ለመስጠት ወስነዋል። የታሪክ ምሁሯ ሄዋን ስሞን እንደሚሉት ምንም እንኳን ሚኒሊክ በያኔው የኢትዮጵያ ንጉሰ ነገስት ዳግማዊ ቴድሮስ ታስረው የነበረ ቢሆንም ጎበና ዳጬና ሌሎች ጄኔራሎች ሚኒሊክን ለመደገፍ የወሰኑት ሚኒሊክ የዘር ሀረጋቸው እስከ የእስራኤሉ ንጉስ ዳዊት ዘልቆ የሚሄድ ስለነበረ ነው። አንዳንዶች ድጋፋቸውን የሰጧቸው በወቅቱ ከሌሎቹ የሀገሪቱ አካባቢዎች ገዢዎች በተቃራኒ የሸዋና የሚኒሊክ ኃይል እያደገና እየተጠናከረ በመምጣቱ ነው ሲሉ ይከራከራሉ። በዛ ላይ ደግሞ ከንጉሳዊ ቤተሰብ የዳዊት የዘር ሀረግ ጋር ፖለቲካዊ ጋብቻ ሳይመሰርቱ ምንም አይነት ዙፋን አያገኙም ነበር ይባላል። ሚኒሊክ ከአጼ ቴዎድሮስ እስር አምልጠው ከወጡ በኋላ ጎበና ዳጬን የቤተ መንግስት አዛዥ አድርጓቸዋል። ራስ የሚለውን ማዕረግ የሰጧቸው ሚኒሊክ ናቸው። ፕሮፌሰር ሹመት በሚኒሊክና በጎበና መካከል የነበረውን ትስስር ያብራራሉ። ጎበና በሚኒሊክ ራስ የሚል ማዕረግ ካገኙ ሁለት ሰዎች አንዱ ናቸው። ሌላኛው ራስ ዳርጌ ይባላሉ፣ የሚኒሊክ አጎት ስለዚህ ይህ ጎበና ለሚኒሊክ ምን ያህል ቅርበት እንደነበራቸው ሊያሳይ ይችላል። ሁለቱ ራሶች ለሚኒሊክ እንዲዋጉና እንዲያስተዳድሩ ኃላፊነት ነበራቸው። የመከላከል ጦርነት በሚከፍቱ ላይ ውጊያ ያካሂደዋል። ከዚህም ባሻገር ጎበና የአካባቢው መሪዎች ለዳግማዊ ሚኒሊክ ክብርና ታማኝነታቸውን እንዲያረጋግጡ አድርገዋል። የተሾሙባቸው አካባቢዎች የራሳቸው አስተዳዳሪዎች ነበሯቸው። ነገር ግን እነዚህ በብዛት ትናንሽ መኳንንቶች፣ የጎሳ መሪዎች ወዘተ ነበሩ። እናም ግልጽ ለማድረግ ያህል እሺ በሰላም እንገብራለን የሚሉትን በማስገበር አሻፈረኝ የሚሉትን ደግሞ በግዳጅ እንዲገብሩ ያደርጉ ነበር። ምኒልክና ጎበና ወደ ደቡብ ያደረጉት የግዛት ማስፋፋት እስካሁን ድረስ በጣም አወዛጋቢ ነው። ለአንዳንዶች የኦሮሞ ተወላጁ ራስ ጎበና የኢትዮጵያን ነገስታት አንድ ያደረጉ ተደርገው ይታያሉ። ለሌሎች ደግሞ ራስ ገዝ የሆኑ አካባቢዎችን የወረሩ ሰው ናቸው። የታሪክ ምሁር ሄዋን ስምኦን ያብራራሉ። የንጉሠ ነገስት ዳግማዊ ሚኒሊክ ግዛት እንደ አንድ የኢትዮጵያ ግዛት እንጂ እንደ አንድ ብሔረሰብ ግዛት ብቻ መታየት የለበትም ቢባል ይህ የጎበናም እምነት ይመስለኛል። በዛ መልኩ ካየነው እንደ አንድ ታላቅ ሀገርን አንድ አድራጊ ሊታዩ ይችላሉ። በሌላ መልኩ ካየነው ደግሞ ደቡብ ኢትዮጵያን መቆጣጠር የቻለ የሰሜን ኢትዮጵያ ተስፋፊ ኃይል ነበሩ። ጎበና በጦርነት ስለነበራቸው ተሳትፎ በቂ ማስረጃዎች ቢኖሩም ስለ ግል ባህሪያቸው ግን እምብዛም አይታወቅም። የታሪክ ምሁራን ታማኝ ለሚኒሊክ ቅንና እስከ ለተሞታቸው ድረስ ወታደር እንደነበሩ ነው የሚገልጿቸው። የሚኒሊክና የጎበና ወታደራዊ ጥምረትም የቅኝ ግዛት ወታደራዊ ኃይሎችን መቋቋም የቻለና ኢትዮጵያን ያጠናከረ እንደነበረ ፕሮፌሰር እሹመት ያብራራሉ። ይህ ወቅት አብዛኛው የአፍሪካ ክፍል ከአውሮፓ ከፍተኛ ጫና የደረሰበት ጊዜ ነበር። አውሮፓውያን አፍሪካን የተቀራመጡበት የበርሊኑ ጉባኤ እንደ ጎርጎሮሳውያን አቆጣጠር በ1884 እንደነበር ይታወሳል። እናም ጎበና በ1884 በሙያቸው ከፍተኛ ደረጃ ላይ የነበሩበት ወቅት ነው። በ1884 በደቡብና ደቡብ ምዕራብ ኢትዮጵያ አብዛኛው ክፍል በእነርሱ ቁጥጥር ስር ነበር። ደቡቡ አዲስ አበባ በአብዛኛው የተዋህደ የተማከለና የተደራጀ ነበር። ራስ ጎበና መሪያቸውን ሚኒሊክ ሲያገለግሉ ቆይተው ንጉሠ ነገስቱ ዘውዱን ከመድፋታቸው ጥቂት ወራት በፊት በ981 ዓ ም አረፉ። በመጨረሻም ዳግማዊ ሚኒሊክ ጣሊያኖችን በአድዋ ጦርነት አሸንፈው ኢትዮጵያን ከአፍሪቃ ብቸኛዋ በቀኝ ያልተገዛች ሀገር አድርገዋል። ይህ ዘገባ አፍሪቃዊ ሥረ መሠረት በሚል ከጌርዳ ሄንክል ተቋም ጋር በመተባበር የሚቀርብ ዝግጅት ነው። የዘገባው ጥናታዊ ምክር የተገኘው ከፕሮፌሰር ጉዳይ ኮናቴ፣ ዶክተር ሊሊ ማፌላ እና ከፕሮፌሰር ክሪስቶፈር አግባክቦ ነው።